የወቅታዊ የኢትዮጵያ ፖለቲካና የመንግሥት አስተዳደር ክፍል ሁለት ውይይት። የውይይቱ ጭብጥ የኢትዮጵያ ወቅታዊ የፖለቲካ ይዞታና የመንግሥት አስተዳደር በዲሞክራሲያዊ የለውጥ ሂደቶች የተቃዋሚዎች ሚናና የሕዝብ ተሳትፎ ሲሆን ዝግጅቱ ባለፈው ጊዜ የጀመርነው ሁለተኛና የመጨረሻ ክፍል መሆኑ ነው። የተቃዋሚ ፓርቲዎች መሪዎችን በማስቀደም በርዕሱ ዙሪያ የጀመርነው ነው ተከታታይ ውይይት። እንደ ትናንትናው ምሽት ሁሉ የዛሬውም በኢትዮጵያ ወቅታዊ ጉዳዮች ላይ ከአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋና ከዋሽንግተን ዲሲ አቶ ግዛው ለገሰ ጋር የተያያዘ ነው። ሁለቱን ያወያየው አሉላ ከበደ ትናንት እልባት ካደረገበት ይነሳል። ነባራዊ ሁኔታዎች ምን ይመስላሉ? እነኚህ ሁኔታዎች ባሉበትም ተቃዋሚ የፖለቲካ ድርጅቶችና መሪዎች እንዲሁም ህብረተሰቡ ምን ማድረግ ይችላል? በኢትዮጵያ ዲሞክራሲ እንዲሰፍን እድገት፣ ለውጥ እንዲመጣ ምን መሆን አለበት? ምንስ እየሆነ ነው? በተጨባጭ አሁን ያለው እያል ነው። ከተቃዋሚዎች ሚና አንጻር ዶክተር ዳኛቸው ለመንደርደሪያ የሚሆኑ አንዳንድ ነጥቦችን አንስተዋል። እየፈታታን በዝርዝር ለመመልከት እንሞክራለን። አቶ ግዛው እርሶስ ምን ይላሉ? ሎላ የኔ እንደሚከትለው አድርጌ ላግለጸው። በእኔ ግምት ኢትዮጵያ ውስጥ የምናደርገው ትግል ዋናው መሰረቱ ወይንም ግቡ ምንድን ነው የሚለውን ስመልስ እኔ ሁለት የተያያዙ ነገሮች ይታዩኛል። አንዱ የኢትዮጵያ ሕዝብ በኢኮኖሚ በልጽጎ ሙሉ ነጻነቱ ተጠብቆ የሚኖርባት አገር ለማድረግ ነው ነው መልሱ። ይሄንን ለማድረግ እዚህ ቦታ ላይ ለመድረስ መሰረቱ ምንድን ነው የሚለውን ብናይ በእኔ እምነት የኢትዮጵያ ሕዝብ በኢኮኖሚ እንዲበለጽግ ሰላም ያስፈልጋል። ሰላም እንዲኖር ደግሞ የኢትዮጵያ አንድነት ለብልጽግና ብቻ ሳይሆን ለነጻነት አስፈላጊ ነው ብዬ አምናለሁ። ኢህአዴግ የሚከተለው ፖለቲካ ወይንም ሰፋ አድርጎ ለማቅረብ የብሄር ፖለቲካ ይሄንን አያደርግም። ናው ይሄንን ያመጣሁት ምንድን ነው፣ በተቃዋሚዎቹ ውስጥ ኢህአደግን ከመቃወም ውጪ በሁለት ክፍል ልናያቸው እንችላለን። አንዱ ምንድን ነው፣ ከቲፒኤልኤፍ ባለመስማማት የስልጣን ብቻ ጥያቄ አድርገው በአይዲዮሎጂ በፍልስፍና የኢህአደግን አላማ የሚከተሉ ማለት የብሄር ጥያቄን እንደ ዋና እናት አድርገው እና አገር ለመመስረቻ ዋናውን መመዘኛ አድርገው የነጻነትን ትርጉም ራሱ ከወል መብት ጋር የሚያያይዙ ድርጅቶች አሉ። በመድረክ አካባቢ ያሉን በሙሉ እዛ ውስጥ ልናስገባቸው እንችላለን። በውጭም ካሉት እንደዛ አይነት ነገሮች አሉ። አንዱ ይሄ ነው። በሁለተኛ ደግሞ ተቃዋሚ ውስጥ አሉ የምንላቸው በግለሰብ መብት ኢትዮጵያን ለመመስረት ኢትዮጵያ ውስጥ ያሉ ቋንቋዎች፣ ባህሎች በእኩልነት መከበር አለባቸው፣ ይሁንና ግን ይሄንን ተግባራዊ ለማድረግ ዋናው መሰረት የግለሰቦች ከዘር እና ከሃይማኖት ውጪ የእነዚህ ሰዎች መብት መከበር ነው ብለው አድርጊው የሚያደርጉ ድርጅቶች አሉ። ሁለቱን ስንከፍል በአንፃሩ ያለንን ስራ ደግሞ በሁለት መልክ ማየት አለብን። አንዱ ስትራቴጂክ ቪዥናችን ኢትዮጵያ ውስጥ አሁን ቅድም ያልኩትን በግለሰብ ላይ የተመሰረተ ነጻነትና ብልጽግና ያለበት እንመስርት የምንል ከሆነ ፖለቲካችን ማስተማር ያለበት የብሔር መብትን ሳይሆን የግለሰብ መብትንና የሰዎችን ነጻነት እግዚአብሔር ሲፈጥራቸው ያላቸውን ነጻነት ማስተማር ነው። በሁለተኛው አንጻር ደግሞ ይሄንን ነጻነት በአሁኑ ሰዓት እያፈነና እየገደለ የሚገኘው ነው ስርዓት መታገል ነው። ስለዚህ ዶክተር ዳኛቸው ቅድም ያነሳው ቦታ ብመለስ እኔ የማየው አንድነትን የመሰሉ ድርጅቶች ለምን እንደሚታገሉ የማናውቅበት ቦታ ላይ ደርሰናል። አንድነት የቅንጅት ተከታይ ወይም ቅንጅትን ወርሻለሁ የሚል ቢሆንም በአሁኑ ሰዓት በአብዛኛው ምርጫ ቦርድ ያቀረበውን መተዳዳያ ደንብና የብሄር ፖለቲካን ነው የሚደግፍ። እኔ የብሄር ፖለቲካን በመደገፋቸው ተቃውሞውን ለማቅረብ ሳይሆን ለኢህአደግ አማራጭ የሆነ የአገዛዝ ስልት ተቃዋሚዎች ማቅረብ አልቻሉም። ግን ይሄንን ማድረግ ዶክተር ዳኛቸው ያነሳው በጣም ኢምፖርታንት ፖይንት አለ። ታክቲካል በሆኑ አንዳንድ ነገሮችን ለመፈጸም በሚያስፈል በሚያስፈልጉ ነገሮች ላይ መተባበር ወይንም ቅንጅት መፍጠር ጥሩ ነው። ግን ስትራቴጂክ ኦብጀክቲቭን መሰረታዊ እቅዳቸውን ነው መሰረታዊ እቅዳቸውን በመሸርሸር ግን ጊዜያዊ የፖለቲካ ጥቅም ለማግኘት ብለው የሚደረግ ቅንጅት አይሰራም። ስለዚህ መሆን ያለበት ከሁሉ የበለጠ ኢትዮጵያውያን ማወቅ ያለባቸው ድርጅት ውስጥም ያሉ ድርጅትም ውስጥ የሌሉ ነጻነት ከድርጅት አይመጣም። ነጻነት ከመንግስት አይመጣም። ነጻነት እግዚአብሔር ነው የሰጠን። ስለዚህ እያንዳንዳችን ነጻነታችንን ማስጠበቅ ከኦሮምነቴ ከአማርነቴ ከትግሬነቴ ከእስላምነቴ ከክርስቲያንነቴ ቢቀድመው እኔ አብሬ የተፈጠርኩት ነጻነት ብለን ማሰብ ስንጀምርና ድርጅቶች ይሄንን ለማድረግ አስፈላጊውን አመራርና ብቃት ወይንም ከሬጅ ሲያገኙ የኢትዮጵያ ሕዝብ የትግሉ ተሳታፊ የሆነና ኢህአደግን ማሸነፍ ብቻ አይደለም። ኢህአደግን ማሸነፍ ኢምፖርታንት ጎል ነው። ማጥበቅ እፈልጋለሁ። ግን ኢህአደግን አሸነፈን ሌላ ዲክቴተር የሚመጣ ከሆነ ዋናው መሰረታዊ ግባችን አልደረስንም ማለት ነው። ስለዚህ ግባችን መሆን ያለበት ኢህአደግን ማሸነፍ እና መሰረታዊ የሆነ ነጻነትን የሚያከብር መንግስት ማቋቋም መሆን አለበት። ለዚህ ደግሞ አሁን ኢትዮጵያ ውስጥ በሁሉም አይደለም በአብዛኛው ተቃዋሚዎችና በመንግስት ያለው አይዲዮሎጂ ለስልሳ አመት ስንሰማው የቆየ ነው አይዲዮሎጂ ሪጀክት መደረግና በግለሰብ መብት ላይ የተመሰረተ አዲስ አይዲዮሎጂ ማስተማር አለብን ነው የምለው። መልካም። ዶክተር ዳኛቸው፣ አቶ ግዛው ያነሷቸውን መሰረታዊ ነጥቦች እንደ መንደርደሪያ ወደሚቀጥለው መወያያ ነጥብ ብናሻግር፣ እንደ ዜጋ፣ እንደ ሰብአዊ ፍጡር በግለሰብ ደረጃ ያለ መብት ይከበር። እሱን ለማስከበር ከመቆም ነው መነሳት ያለብን። የቡድን ወይም የወል የሚባለው መብት አይደለም መቅደም ያለበት። ያን ለማስከበር የቆመ ድርጅት፣ ያን ለማስከበር የሚታገል ድርጅት መሰረታዊ አቅጣጫውን ይዟል የሚል ጠንከር ያለ ሀሳብ አላ ቸው በሌላ በኩል ደግሞ የትብብር ጥያቄ በእርስን በሳቸውም የተነሳውን አንዳንዴ የተቃዋሚ መሪዎች ሳይቀሩ ተባበሩ ወይ ተሰባበሩ እያለን ነው ህዝቡ የሚሉትን ለመተባበር ወይም ለመስማማት ሲባል መሰረታዊ እቅዳቸውን በሚያመክን አቅጣጫ መሰባሰብ የለባቸውም። በእርግጥ አሰራሮችን ለማመቻቸት የተሻለ ሁኔታ ለመፍጠር መተባበር ይችላሉ የሚል ግራም ቀኝም ሊታይ የሚችል ነጥብ ነው እያነሱ ያሉት። እንዴት ይመለከቷቸዋል? መጀመሪያ ወደ አቶ ግዛው አቀራረብ ልሄድ። ሁለት አይነት ስታንስ መንገዶች አሉ ነው ያለን። አንደኛው የግለሰብ መብት ላይ፣ ሁለተኛው የግሩፕ ወይም ደግሞ ኮሌክቲቭ ራይት የሚሉት ነው። አሁን እንግዲህ ያለው ነገር ምን መሰለ፣ ፖለቲካ ኮንቨርሴሽን ነው። የመስማማትም የመለየትም ውይይት ነው። መድረኩ አለው ነው ጥያቄው። እኔ እንግዲህ እኔ አንድ አይነት ወይ ግለሰብ ወይ ግሩፕ ራይት የሚል ስታንስ የለኝም። እኔ ሱ ውይይት እና ሜዳ ላይ ቀርቦ በምርጫው ጊዜ የትኛው ሕዝብ የትኛው ቀልቡን የትኛው ሳ በላይ ንሄድበት እንችላለን። በጣም ፊሎሶፊካል ጥያቄ ነው ያነሳው ግዛው እና በዚህ በስልክ ልንፈታው የሄድበት አይደለም። ወደ ተቃዋሚዎቹ ልምጣልህና የተባለው አንድ ቀላል ነገር ነበረ ለማዘጋጀት የሞከር ነው። አንድ አይነት ጆይንት ኮንፈረንስ አንድ ጋር ሆነ ሁሉ አንድ ሁለት ቀን እሲ ትንሽ እንደው ፎርስ እናርግ እንገናኝ እና ኤክስፕሎር እናርግ ከባምለህ ሙሉ ተቃዋሚ ኃይሎቹ ተሰብስበው ሁለት ቀን የተወሰነ አጀንዳ እንዲት እና ኮንፈረንስ አካሄዱ ይባል ዝም ብሎ ፖለቲክስ ሄዶ ሄዶ እኮ ኢዞል እሱ አባውት ፐርሴፕሽን ለዚህም ስምምነት ላይ መድረስ አልተቻለም። ግዛው እንደሚለው የአንድኛው አንድ ወጥ ይላል፣ አንድኛው የግሩፕ ራይት ይላል። እሱን ለማስማማት አይደለም፣ ከአሁኑ ደግሞ የሚወሰንም አይደለም። ይሄኛው ፊሎሶፊካሊ ካየው ደግሞ የግሩፕ ራይት አልቆ የኮሌክቲቭ ራይት የሚጀምርበት የኮሌክቲቭ ራይት ጀምሮ ያኛው የሚያልቅበት ፕሮብለማቲክ ሊሆን ይችላል። ያ አይደለም እንትኑ ያለው። እኛ የብሄር ድርጅት ነን የሚሉ አሉ። መድረጉ ስፋይን ግን እስቲ በምን በኩል ነው ተስማምተን ልንሰራ የምንችልበት፣ ችግር የሚመጣው ምንድን ነው? እኔ እከሌ የሚባል ሪዥን መሪ ስለሆንኩኝ የሰማሁትን ጉድ ነኮም፣ ይሄ ኮአሊሽን የምንገነባው እዛ ውስጥ እንዲገባብኝ አልፈልግም። ከዛ ውጭ ግን ምርጫ ትንቀሳቀሳላችሁ። ይሄ የፊውዳል ፊፍደም ትፈጥርና እኔ ራስ አባተ ነኝ፣ ይሄ ግዛቴ ነው፣ አትገባብኝ ወይም ደግሞ እኔ ፖፕ ከሌለኝ ነኝ ሀገረ ሰበካ ማን አባቱ ነው የሚገባው? አይነት ወሬ ነው። ይሄንን መቀበል ያስቸግራል። አሁን የግዛውን ጥያቄ ኢምፖርታንት የሚያደርገው እዚህ ላይ ነው። ማንም ኢትዮጵያዊ የተፈለገበት ቦታ ሄዶ ለመመረጥ መቅረብ መቻል አለበት። አሚ ነዋሪ እኮ የሚለውን አንዳንድ ነገሮች ካሟላ ነው። ግን የእናንተ ፓርቲ አይምጣብኝ፣ አብሬያችሁ ግን ኮአሊዥን ውስጥ እገባለሁ። ምክንያቱም ይሄ ይኔ ነው አይነት ወሬ ይሄ በጣም አስቸጋሪ ነው። እንግዲህ ይሄ ነው ራዲካል የሆነ በዚህም በኩል ሰው ምንድነው? አሁን አረዱ ለመዋያት እንዴት ነው ልዩነት አለን ለማለት እኮ መዋያት ያስፈልጋል እኮ የሀሳብ ልዩነት ላይ ለመድረስ እኮ የተወሰነ ማቹሪቲ ይጠይቃል። አንተ የምትለው ይሄንን ነው እኔ የምለው ይሄንን ነው ተባብለን እኮ አልደረስንም ጎበዝ እና ነገር አለ እንጂ ከአሁኑ ይሄ ኢንዲቪጁዋል ራይት ነው የግሩፕ ራይት ነው እሱ ይቀመጥ ምንም ሪዞልቭ የማታደርገው ሁልጊዜ የምንዋይበት ኢሹ ይሆናል። ዋናው ግን ፕላትፎርም ኖ አለ ወይ ዲሞክራቲክ ኖች አገሪቱ ማለት እኮ የተለያዩ ሀሳቦችን የሚያስተናግድ ፕላትፎርም አለ ወይ? ድምፆች አይታቀቡም ወይ አይታፈኑም ወይ? ስለዛም አልበቃ ነው ዶክተር ዳኛቸው አንድ መስመር ገፋ እናድርግ። አሁን ያሉት መሰረታዊ የሰው ልጅ መብቶች መነጋገር ነጻነት በሌለበት እነኚህ የፍልስፍና ይዘትም ጭምር ያላቸው አስተሳሰቦች መቆየት ይችላሉ የሚል ምልከታን የሰጡን፣ በሌላ በኩል ደግሞ መሰረታዊ የሰው ልጅ መብት ተቀንሶ የሚሰጥ ካለመሆኑም አንጻር ቆየት ብለን እንደርስበታለን የሚለውም የሚያነጋግር ስለሆነ እንዴት ማቆየት ይቻላል? እሱ ይቆይና በኋላ እንደርስበታለን እንዴት ይቻላል? ይሄ የቆየ አይነት አይደለም ነው እኔ የምለው። ይሄ አብሮ ላለመስራት በቂ ምክንያት አይደለም ነው ብሎ አንድ ሰው የብሔር እኩልነትን ፕሪቪሌጅ ሊያደረግ ይችላል። ብሔሮች ነጻ መውጣት አለበት። አንደኛው ደግሞ ግዛው እንደሚለው ግለሰብ መብት ነው ፕራዮሪቲ መሰረት ያለበት ይላል። ይሄ እንዲከፋፈልን አይገባም ነው ብ ይሄኛውን ስላሉ አይ እነዚህ እኮ ወደ ወያኔ ሄደዋል ማለት አይደለም። ለምን አብረን ነው እነሱም እኮ ዞሮ ዞሮ እኮ የራይት ጥያቄ ነው የሚመጣው፣ በግሩፕም ጠየቅከው፣ በኢንዲቪዥዋል ሁኔታም ጠየቅከው እና እንደዚህ ያለ ብሔር ነኝ ብሔሬ ተበድሏል ብለህ ማውራትን አቁም እና እኔ ግለሰብ ነኝ እንደ ግለሰብ ተበድ እያሉ ስትል አብረን ኮዋሊዥን ውስጥ ገብተን እንሰራለን የሚለው ትንሽ ያስቸግራል። አዲስ ፖይንት ለማለት ሞክሩ። ኦኬ ኦፖዚሽን ነን የተለያየ አይነት ስታንስ አለን፣ ግን ፋንዳሜንታሊ የዲሞክራሲ የመብት ረገጥ አለን። በኢንዲቪዥዋልም በለው በግሩፕም እየታሸን ነው። ትልቁ ቶታላይዘር እያሸን ነው። ሲፈልግ በብሔራ ሲፈልግ በሪሊጅን በተለያየ የዲፓርትመንት እየተመታን ስለሆነ እንሰባሰብና አንድ ነገር እናርግ ከወዲሁ አደለም የምንለው። ያ ውይይት ነው፣ ይቀጥላል። የኢንዲቪዥዋል መብትን ወደ ኋላ ለማድረግ አደለም። ሁለተኛው ምን መሰለ? ሁለተኛውን ነጥብ ባጭሩ ያንስ አንድ ስርአትን ለመሻገር የተወሰነ ስፒች ያስፈልጋል የአፄ ኃይለ ስላሴ መንግስት ሲወረደው ግል የሀሳብ እጥረት ገጠመው በቃ መንፈሱ ባልሆን ሆነ ስለዚህ መሬት ላራሹ ወሳኝ የሆነ ነገር ይነሳል እከሌ ከሌሉ አሁን እኔ ከኦፖዚሽኑ ወሳኝ የሀሳብ እጥረት አለ ባይልኝ የስርአቱን ኮንትራዲክሽን አንድ ሽማግሌ ምናሉኝ የሰማኒያ ስንት አመት የአባቴ ጓደኛ አቅጣጫው ገና አልተገኘም አሉኝ ከምርጫ ዘጠና ሰባት በፊት ከምርጫ ዘጠና ሰባት በኋላ ምናምን አሁን አቅጣጫው ተገኝቷል አሉ። አቅጣጫ ባምለ ግን አላገኘንም ባይነ። አቅጣጫ ደግሞ በስፒች በዲስኮርስ በውይይት በማሰብ የሚመጣ ነው። ኦልተርናቲቭ፣ ቅድም እንዳለው ግዛው ማቅረብ አለብን። አማራጭ አማራጭ፣ በቃ አለቀ። አማራጭ ነው የምታቀርበው። አማራጭ ምን ዝም ብሎ የሀሳብ አማራጭ ማለት አይደለም። ስርዓቱ ብታነሳበት ጥያቄውን ስታነሳ፣ ልክ ዳይናማይታን ትልቅ ፎቅ ላይ እንደምታስሩ፣ ይሄ ነው የሚያፈርሰው የሚል ጥያቄ። መንግስት ከዚህ በላይ ሊሄድ አይችልም፣ እነሱም ሊያውት አይችሉም። አጼ ኃይለ ስላሴን መሬት ላራሹ ብትላቸው ምንድን ነው የምታወራው? ራይዝን የላቸውም የዚህ አይነት አመለካከት አየ ኢህአዴግም የሆራይዘን ሊሚቴሽንስ አሉበት። ያን ሊሚቴሽንስ ገና አላቀረብም። ውሱንነት አለበት። ዶክተር ዳኛቸውን በተቻለ የአማርኛ ቃላት ለማድረግ ይሞክሩ፣ አሜሪካን ስለገባው ነው። የሀሳብ ውሱንነት አለ፣ የርቀት አቅጣጫን የማመላከት ችግር አለ እያሉን ነው። በዝርዝር እንመለከታለን። አቶ ግዛ ወደ እርሶ ልመለስ። ቀደም ብለው የግለሰብ መብት ላይ ያለውን ዶክተር ዳኛቸው የተመለከቱበትን ተከታትለዋል። ኋላ ላይ የተነሱ ነጥቦችም ላይ እንዲሁ ማከል ይችላሉ። የሀሳብ ጥረት አለ አቅጣጫ አማራጭ ማምጣት እጥረት አለ እያሉ ነው ከቀደመው የእርስ መከራከሪያ አይነሱ እሺ አይ ቲንክ ዶክተር ዳኛቸው እና እኔ ብዙ የምንግባባባቸው ፖይንቶች አሉና አንደኛ ኢትዮጵያ ውስጥ በአሁኑ ሰዓት መድረኩ ፎረሙ የለም በሚለው እኔም ዶክተር ዳኛቸው እንስማማለን ኢህአዴግ ያለውን ፎረም በሙሉ ዘግቶታል ሁለተኛ ዶክተር ዳኛቸው እንዳሉት ከፖለቲካ ልዩነቶቻችን ውጪ በኢትዮጵያዊነታችን እና በሰውነታችን በፖለቲካ ድርጅት በተቃዋሚነት በተቻለው መድረክ ሁሉ ተገናኝተን መነጋገርና መቀራረብ አለብን በሚለው በእነዚህ በሁለቱ እስማማለሁ። ግን መለስ ብሎ መሰረታዊ የሆነ ነገሮችን እንይ። ለእኔ ሁለት ትላልቅ ነገሮች አሉ። አንደኛ ቅድም እንዳልኩት የአገዛዝ ወይም ኦልተርናቲቭ ገቨርናንስ ፕሪንሲፕል ወይም አይዲያ ካላቀረብን የአገዛዝ ለምሳሌ ህገ መንግስቱ የሚሻሻልበት እና የኢትዮጵያውያንን ግንኙነት እና የኢትዮጵያን አወቃቀር ሪቫይዝ የማያደርግ ከሆነ እና አሁን ባለው የሚቀጥል ከሆነ በእኔ ግምት ዴሞክራሲ መመስረት አይችልም። አማሮች ከቤነሻንጉል እየተባረሩ ከደቡብ እየተባረሩ፣ ነገ ደግሞ ትግራዮች ከጎንደር እየተባረሩ፣ ተነገ ወዲያ ደግሞ ኦሮሞዎች ከጎንደር እየተባረሩ ባለበት ሀገር ውስጥ ነጻነት ሊመጣ አይችልም። ምክንያቱም የነጻነትን ስፔስ ቦታ ጦርነትና ንትርክ እኔ ሞር ተጠቃው አንቺ ሞር ተጠቃሽ ይወስደውና ውይይታችን ነጻነት አዘል ሳይሆን አንተ ገደልከኝ እኔ ገደልኩ አንተ አባረርከኝ እኔ አባረርኩ ይሆናል። አንደኛ ስለዚህ ሪሊ ነጻነት ይምጣ ምንል ከሆነ ዛሬ በአሁኑ ሰዓት በአንድ ዓመት በሁለት ዓመት በሶስት ዓመት እነዚህ ድርጅቶች ይጠፋሉ የሚል ኢሉዥን የለኝም። ነገር ግን እንደ ግብ ማስተማር ያለብን ኢትዮጵያ ውስጥ ቀጣይነትና ዘላቂ የሆነ ነጻነት ሊመጣ የሚችለው ከሱም ጋር ተቀጣጥሮ ብልጽግና ሊመጣ የሚችለው ኢትዮጵያውያንን በእኩልነት የሚያስተዳድር ኢትዮጵያውያንን በእኩልነት የሚያካፍል አዲስ ህገ መንግስትና አዲስ የአገዛዝ ፕሪንሲፕል ሲኖር ነው። ይሄን ለማድረግ በእኔ ግምት በተለይ በሰላማዊ ምርጫ እንወዳደራለን የሚሉ ድርጅቶች ምርጫ በደረሰ ጊዜ ሄደው ምርጫ ለህዝብ ማቅረብ የማይችሉ ከሆነ ለውጥ አይመጣም ማለት ነው። ለውጡ የግለሰቦች ነው ማለት ነው። ከመለስ ኃይለ ማርያም እንዲሄድ ነው። አሁን ደግሞ ወደ ሌላ ሰው ሄደን ኢትዮጵያውያኖች በግል ነጻነት አናገኝም ማለት ነው። ስለዚህ ትግላችን ሁለት አቀፍ መሆን አለበት። አንደኛ ኢህአደግን ማሸነፍ ነው። ከዛ ጋር ግን ተጣምሮና ተያይዞ መሄድ ያለበት ዘላቂ የሆነ ኢትዮጵያውያንን ነጻነት የሚያቀናጅ የመንግስት ይዘት ወይንም የመንግስት ፕሪንሲፕ መመስረት አለብን። አንድ ፖይንት ብዬ ለዶክተር ዳኛቸው ለቃለሁ። ዶክተር ዳኛቸው ኢትዮጵያ ስለሚኖር እሱ ያቀረባቸው ሀሳቦች ጥሩ እንደሆኑ አምናለሁኝ። ኢትዮጵያ ውስጥ በፖለቲካ ሀሳብ የማልስማማቸውም ሰዎች የሚያደርጉትን አስተዋጽኦ እጅግ በጣም አደንቃሉ። ሌላው ግን በመጨረሻ ለማለት ይፈልጉ አንዱ ችግር ከፖለቲካ መሪዎቹ ባለፈው ሳምንት ካደረጋቸው ውይይት ህዝቡ ድርጅቶችን የራሱ አላረገም የሚለው ጥያቄ አለ። ይሄ ለምንድን ነው? ይህንን ዞር ብለን ብናየው ይሄም ለምንድን ነው? ፖለቲካ ድርጅቶች አንደኛ፣ በአመራር ላይ ያሉ ሰዎች ለሰላማዊ ትግል በተለይ የሚያስፈልገውን ከሬጅ ማሳየት አልቻሉም። ሁለተኛ፣ ምናልባት ከሁሉ የበለጠ በጣም ኢምፖርታንት መስሎ የሚታየኝ ህዝቡን ሊያሳትፍ የሚችል የፖለቲካ መፈክር፣ የፖለቲካ ሀሳብ ማቅረብ አልቻሉም። ለምንድን ነው እኔ ፖለቲካ ውስጥ የምገባ? የእኔ መብት ለምን ተነካ ብሎ ህዝቡ ቀናይነት ለራሱ መብት ኖረ ስኖሮ እንዲታገል አልቻሉም። ደግሞ ደጋግሞ የፖለቲካ መሪዎቹ የሚነግሩት እኔም ክልል ነኝ፣ አንተም ክልል ና፣ አንቺም ክልል ነሽ ነው። ስለዚህ የኢትዮጵያ የፖለቲካ ይዘት ላለፈው ስልሳ ዓመት እኔ ተማሪ እንቅስቃሴዎች ከጀመሩ ጀምሮ የመሬት ላራሹ ከሌ ጨቆነኝ ከሌ አልጨቆነኝም ጭቆናውን ለመናቅ ወይንም ለማንኳሰስ አይደለም። ማየት እንደ መሪ እንደ ኢንተሌክቱዋልስ እንደ አሳቢዎች ማየት ማለት ያለብን ከሂስትሪያችን ትናንሽ ነገሮች ወይንም ከሂስትሪያችን ድክመቶች አይደል መነሳት ሳይሆን መነሳት ያለብን መነሳት ያለብን የዛሬ አርባ አመት ልንመሰርት የምንችለው ጀስት የሆነ ሶሳይቲ የሚያስፈልጉ መዋቅሮች እና ሀሳቦች ምንድን ናቸው? ልንደርስበት ከምን ፈልገው ኬላ ነው ነው የሚሉት የሀሳብ አማራጭ ማምጣት፣ ሩቅ መመልከት ከውሱን ችግሮቻችን አለመነሳት በርከት ያሉ ጠንካራ ሀሳቦች አንስታቸዋል። በአንድ ተራ ዜጋ አይን ሊታዩ የሚችሉ ጥያቄዎችን እናንሳ። ለእነኚህ ትልልቆቹ የፍልስፍና ጥያቄዎች መሰረታዊ የህይወት አቅጣጫን ይቀይራሉ የሚባሉ በሩቅ ካሉት ሀሳቦች በመለስ ዛሬ ባለ ተጨባጭ ሁኔታ ኑሮን ለማሸነፍ ደፋ ቀና የሚል አንድ ተራ ሰው በህይወቱ የተሻለ ሁኔታ እንዲፈጠርለት ትርጉም ያለው ለውጥ የሚፈልግ ሰው ሊያገኛቸው ከሚችላቸው ጥቅሞች አንጻር ምን መደረግ ይችላል? እነኚህ የፖለቲካ ድርጅቶች ምን አይነት ተስፋ ሊሰጡት ይችላሉ? አቶ ግዛው ወይ ዶክተር ዳኛቸው ይመቻቸው። ግዛው ጥሩ ያሰበበት ይመስላል። ይሄ አይ ቲንክ ዛሬ ምን መደረግ አለበት የሚለውን ለእኔ እንደሚመስለኝ በጣም ዛሬም፣ ትናንትም ነገም ከሁሉ የበለጠ ኢምፖርታንት የሆነ ኢትዮጵያውያን በዜግነት በግለሰብ ያላቸውን መብት ማወቅ ብቻ ሳይሆን ጎረቤታቸው ሲጠቃ ወይንም ጓደኛቸው ሲጠቃ እነሱም እንደተጠቁ አድርገው ማየት አለባቸው። ከመብት አንጻር ነው ማውራት ያለው። ለምሳሌ በአሁኑ ሰዓት ኢትዮጵያ ውስጥ የኢትዮጵያ ሙስሊሞች እየደረሰባቸው ያለውን ጥቃት በሚመለከት ሁላችንም መሄድ አለብን። እዚህ ሀገር፣ አሜሪካ ሀገር የሚሉት አባባል አለ ለፍትህ የሚታገል ሰው ሌሎችም ሲጠቁ ይታገላል። ኢትዮጵያውያን በግል ማድረግ ያለባቸው ከሁሉ የበለጠ ለራሳቸው መብት፣ ለጎረቤታቸው፣ ለዜጎቻቸው መብት ተቆርቋሪና ይህንን ደግሞ መንግሥት ለሚያደርገው ግፍ ትብብር መንፈግ መቻል አለባቸው። አንዱ ይሄ ነው። በሁለተኛ ለእኔ እንደሚመስለኝ በፖለቲካ ድርጅቶች በኩል ማላየው ነገር ፖለቲካ ድርጅቶች ኢህአዴግ ምንም ፎረም ወይንም ሜዳ እንደማይሰጣቸው ግልጽ ነው። ግን እንታገላለን ካሉ የትግል መነሻቸው የኢህአደግ ፍቃድ መሆን አለበትም። የራሳቸው እምነት ነው መሆን ያለበት። የፖለቲካ መሪዎቻችንን መጠየቅ አለበት። ተጠያቂ መሆን አለባቸው። መለወጥ አለባቸው። አዳዲሶች ወጣቶች መምጣት አለባቸው። የስራ ውጤት ማሳየት አለባቸው። የኢህአደግ መጥፎ መሆን የእኛ ውጤት አለማምጣትን በቂ አያደርገውም። ስለዚህ እኔ ያለኝ እምነት በአሁኑ ሰዓት ኢትዮጵያ ውስጥ መብታቸው ለተነፈጉ ሰዎች ወተን መታገል አለብን። የእኛ መብት እስኪነካ መጠበቅ የለብንም። ይህንን ነው ምለው። መልካም ዶክተር ዳኛቸው፣ የመጨረሻውን ላይ ምን መሰለ አሉላ ያለው ድባብ ምን ይመስላል ነው? ይኸው የኢትዮጵያ ህዝብ ባለፈው በደርግ ስርአት አስራ ስምንት አመት አስከፊ የሆነ ችግር ያሳለፈ ህዝብ ነው እና የዛ የዛ ትራውማ አለ ብዬ ነው የምለው። እና መንግስት ብዙ አይፈጅበትም። አሁንም ለማስፈራራት ና ለማስደንግ እኔ አሁን ወደ ስድስት አመት ነው የተቀመጥኩት አዲስ አበባ ሂጄ ና እየጨመረ እየጨመረ እየጨመረ ነው የመጣው፣ የመንግስት ፍርሃቱ እና እነሱ በሚመጡበት አይታወቅ ብለህ ቀበሌ ቤት ያለው ቤቴን ይነጥቁኛል ይልሃል፣ የቀበሌ ሱቅ ያለው ሱቄን ይነጥቁኛል ይልሃል። እና ይፈራራል። እኔ ስሄድ ሶስት ታክሲ ስመጣ ሶስት ታክሲ ይዤ ነው አዲስ አበባ ዩኒቨርሲቲ ሚደርስ። ኦልድ ኤርፖርት ትንሽ ለመቀስቀስ ሞክራሉ፣ አንዳንድ ነገር እዘምራለሁ ብሔር ብሔረሰቦች እኩል ሆናቸው የሚል እና ሰዎቹ ወይ ሽማግሌ ሌብድ ነው ነው ወይሰላች ውስጥ ነው የሚዘምሩት። አዎ አሾፋለሁ። አይ ሜክ ኮመንትስ የማይሆን ነገር ሲሰራ እንዴት ነው እኔ የምልህ የአፍሪካን ዩኒየን ስብሰባ ተብሎ በፖሊስ ይታጠርልህና፣ በቃ አንድ ሰዓት ሁለት ሰዓት ታክሲ ውስጥ ተቀምጠ ሂሉ ነው ብቻ። ዜጎችን በማባረር ጥንበቃቸውን ያካሄዳሉ ስራቸውን ከመስራት ፖሊሶቹ። ይህ ንገር ትናግግን ይፈራሉ። የዚህ ዩኒቨርሲቲ ውስጥ ይፈራሉ። እንደንስውልድ እንደ አዣንት ፕሮቮካቶር ነው የሚያውቅ በቃ ይህ ሊቀሰቅስ ነው እንዲህ ምናምን እና ይሄ ያለ ይሄ ያለ ይሄ ሁኔታ ያሳዝማል ይሄ ያሳዝማል እንደ አንድ አኔክዶት ላጫውት ምርጫ ዘጠና ሰባት በኋላ አንድ የኢህአዴ ካድሬ ነገረኝ አሁን ትቶ ወጥቶ ልጅ ነው በጣም ግን አይምሮ ያለው ልጅ ምን አለ ይመስል እኔ ከሁሉ ያዘንኩት መሸነፋችን አይደለም ማለት ነው ማለትአዲ ከሁሉ ያዘንኩት ነጻ አውጥተናል እንደፈለክ ተናገር እንደፈለክ አስብ ብለን ያልነው ህዝብ የመጀመሪያው ሰላማዊ ሰልፍ እናንተን ነው የምንደግፈው ብሎ ወጥቶ፣ በሁለተኛው ደግሞ እነሱን እንደግፋሉ ብሎ በየመንደሩ ስንቀሰቀስ እናንተን ነው የምንመርጠው ብሎ ለብቻ አድል ሲያገኝ ግን እኛን ሳይመርጠን ቀረ። ለካ ህዝቡን ከፍርሀት አላህ አለያየ ነው ብሎ አሰበ። ያልጃል ወጥቷል። አሁን እንግዲህ አላህ አለያየ ነው። ለካ ይፈራናል። ለካ መንግስት ይፈራል ነፃነት ለካ አልመጥልሹ አይዲያሊስቲክ ሆኖ በቃ ነፃነት መጣ ምናምን የሚል ናይቭ የሆነ ነበር፣ ግን አሁን ገብቶታል እና ህዝቡ መንግስት ይፈራል በቃ አለን። በጣም ዳኛቸው በጣም ሰፊ በተለይ ደግሞ የንግግር ነጻነትን የሚመለከቱ የፕሬስ ነጻነትን የሚመለከቱ ርእሶች ላይ ጽፈዋል በተደጋጋሚም በርከት ያሉ ነጥቦችን ባነሳን ውይይታችንን ሰአት ገድቦን ምናልባትም ለቀጣይ ውይይት በቀጠሮ ልንለያይ ነው ዶክተር ዳኛቸው አሰፋ አቶ ግዛው ለገሰ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ ጊዜር ስትልኝ